የባለብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ፣ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ምሽት የጋቢና ቪኦኤ ዝግጅታችንን እንጀምር። የኢትዮጵያ ዋነኛ የደህንነት ስጋት ምንድን ነው? ትልቁ ስጋት በየአካባቢ ላሉ ግጭቶችን መነሻ የሆነው የብሔር ፖለቲካ ነው። የጠቅላይ ሚኒስትር አብይ አህመድ ብሔራዊ የደህንነት አማካሪ ሚኒስትር ተመስገን ጥሩነህ ናቸው። ዝርዝሩ እንመለስበታል። ኒፕሲ ሀስል ወይም ኤርሚያስ አስክዶም ከሙዚቃ ሙያው በላይ ተግባሩ በህይወታቸው ላይ ከፍተኛ ተጽዕኖ እንዳሳደረባቸው ዋሽንግተን ዲሲ ውስጥ በተዘጋጀው የሻማ ማብራት ስነስርዓት ላይ የታደሙ ወጣቶች ተናገሩ። አስተያየታቸውን ይዘን እንመለሳለን። ሌሎች ለምሽቱ ያዘጋጅናቸው ቅንብሮችም አሉን። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁን ቆዩ ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ካድማ ስንሻገር እንላችኋለን። ጋቢና ቪኦኤ ስ ፕሮስ ይህ የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀደመው ዘገባችን እንለፍ። በአሁኑ ወቅት ዋነኛው የኢትዮጵያ የደህንነት ስጋት የብሔር ፖለቲካ መሆኑን የኢትዮጵያ መንግስት አስታወቀ። የጠቅላይ ሚኒስትር አብይ አህመድ ብሔራዊ የደህንነት አማካሪ ሚኒስትር ተመስገን ጥሩ ነህ እንዳሉት ሁኔታው ሰፊ ርብርብና ፖለቲካዊ መፍትሄ የሚጠይቅ ነው። የብሔራዊ ደህንነት አማካሪው በጠቅላይ ሚኒስትር ጽሕፈት ቤት የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ ልከዋል። በጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ክፍል አመቻችነት በሰጡት በዚሁ መግለጫ ከጋዜጠኞች ለተነሱ ጥያቄዎችም ምላሽ ሰጥተዋል። ከለውጡ በፊት አልሸባብ፣ ሻቢያ፣ ኦነግ፣ ኦብነግና ግንቦት ሰባት የጸጥታ ስጋት መሆናቸው ሲነገርባት በቆየች ሀገር ዛሬ ሁኔታው ተቀይሯል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ከአልሸባብ በስተቀር ከሁሉም ጋር ሰላም ተፈጥሯል። እና በአሁኑ ሰዓት የኢትዮጵያ ዋነኛ የደህንነት ስጋት ምንድን ነው? ከአሜሪካ ድምፅ ለቀረበው ለዚህ ጥያቄ ምላሽ የሰጡት የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር ተመስገን ጥሩነህ ተከታዩን ነው የተናገሩት። ሁላችንም እንደምናውቀው ትልቁ ስጋት በየአካባቢው ላሉ ግጭቶችን መነሻ የሆነው የብሔር ፖለቲካ ነው። እዚህ አካባቢ ሰፊ ርብርብ ካላደረግ ፖለቲካዊ መፍትሄዎች ካልመጡ፣ ወይበተሰቡ እርስ በርሱ ተግባብቶ በየአካባቢው የሚኖርበት ስርዓት ካልተፈጠረ፣ እያንዳንዱ ዜጋ ሁሉንም ዜጋ እንደ ራሱ በአቃፊ ሆኖ የሚኖርበት ስርዓት ካልተፈጠረ አብዛኛው በብሔር ፖለቲካ አመራሩንም የተወሰነ ባኮረፈ ቁጥር ወደ ብሔር ፖለቲካ በመውሰድ እና እዚያ ውስጥ በመደበቅ የራሱን ዓላማ ለማራመድ ህዝብ ከህዝብ የማጋጨት የማፈናቀል ሁኔታዎች አብዛኛው መሰረታቸው ከዚህ ጋር የተያዘ ነው። ስለዚህ ዋናው የብሔር ፖለቲካ ነው። እንግዲህ ይህን የብሔር ፖለቲካ እንዴት አድርገን መቅረፍ እንችላለን የሚለው የሁሉም አካላት የቤት ስራ መሆን አለበት። ነው ችግሩ ቀላል አለመሆኑን ያስታውሱት የደህንነት አማካሪው። መፍትሄው የሁሉንም ርብርብ እንደሚጠይቅም አስታውሰዋል። እያንዳንዱ ሰው ከዚህ በፊት ታይቶ በማይታወቅ ሁኔታ የግለሰብ ግጭቶች ራሱ በጣም ባጠረ ሁኔታ ሰፊ የብሔር ሽፋንና መሰረት ሲይዙ ይስተዋላሉ። ሶስቱ አካባቢ የሃይማኖት አባቶችም የሀገር ሽማግሌዎችም ፖለቲከኞችም የመንግስት አካላትም የጸጥታ ኃይልም እሱ አካባቢ ተረባርቦ መስራት አለበት። ትልቁ የሰላሙ ባለቤት ቅድም እንዳልኩት ሕዝቡ ስለሆነ ከዚህ የብሔር ፖለቲካ ወተን እያንዳንዱ ሰው በሀገሩ ሰርቶ ተከብሮ የሚኖርበትን ስርዓት መፍጠር አለብን። ከዚህ በፊት የነበረንን ወንድማማችነት ባህላችንን በሚገባ አጠናክረን መቀጠል ላይ መፍትሄ መስጠት አለብን። ለዚያም ነው የሰላም ሚኒስቴር ተቋቁሟል። በርካታ ስራዎችን እየሰራ ነው። እሱ አካባቢ ያለውን ነገር መፍታት አለብን። ትልቁ ስጋታችን ከውስጥም ከውጭም ለውጭ ኃይሎችም መሳሪያ ሊሆን የሚችል ለውስጣችን ደግሞ እርስ በርስ የሚያጋጨን ትልቁ የብሔር ፖለቲካ ስለሆነ እሱ አካባቢ ልዩነታችንን የምናጠብበትን ሁኔታ በስፋት መስራት ያስፈልጋል ነው። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን በበኩላቸው ችግሩ ለአመታት የተከማቸ መሆኑን አብራርተዋል። ወደ ብሔር ግጭት፣ ማንነትን መሰረት ወዳደረጉ ጥቃቶች፣ መፈናቀሎች የመጣ ነው። በአንድ ጀንበር አደለም፣ በአንድ አመት አደለም፣ በረጅም ጊዜ የሄድንበት መንገድ ስህተት በመሆኑ ከተለዩትም ችግሮች አምስት ቁልፍ ችግሮች ለውጡን የጠየቁ ችግሮች፣ አንደኛው በብሔራዊ ማንነት ላይ አተኩረን በመስራት በኢትዮጵያዊ አንድነት ላይ የሰራነው ስራ የላላ እና የሳሳ ለመሆኑ ተብሎ ተገምግሟል። ይሄ የአንድ አመት ስራ አይደለም። የረጅም አመታት የሁለት አስርት ዓመታት ወደ ሶስት አስርት ዓመታት የሚጠጋ ስራችን እንከንና ጉድፍ ነው። ይሄንን የምናስወግደው ደግሞ በአንድ ዓመት የለውጥ ሂደት አይደለም። ከዚህ አስተሳሰብ ለመውጣት ከዚህ ችግር ለመውጣት ሰፊ ስራ ይጠይቀናል፣ ረዘም ያለ ጊዜም ይጠይቀናል። ይህን ችግር ጊዜውን የምናሳጥረው ጥላቻን፣ ቂምን፣ በቀልን የሚያስወግድ አስተምህሮና መግባባት በሰራንበት ልክ ነው። ትውልዱ ከራሱ ብሔር፣ ከራሱ ቋንቋ፣ ከራሱ አካባቢ አልፎ ሌላውን ወንድሙን እና አካባቢውን የሚያከብርና የሚያፈክር ተቻችሎና ተከባብሮ እንዲኖር የሚሆን አድርገን ባስተማርንበት ልክ ይቻቻላል፣ ይዋደዳል፣ ይፋቀራል። በባለፉት ጊዜያት በኢትዮጵያን በገነባሉበት ጊዜ የነበሩ የታሪክ ጠባሳዎች ቢኖሩ እንኳን እነሱ ለትምህርት አንድነታችንንና ብዝነታችንን ለማጠንከር መነሻ የሆኑ እንደው እንጂ ጥላቻን ቀስቅሰው ግጭትን የሚወልዱ መሆን እንደሌለባቸው ትውልዱ ላይ ስንሰራ ነው። ይሄ ስራ ደግሞ የሁሉም ዜጋ ርብርብ ይጠይቃል። የጸጥታና የደህንነት ተቋማት ከለውጡ በፊት የነበሩበት ሁኔታና አሁን እየተወሰዱ ያሉ የማሻሻያ እርምጃዎችም በዚህ ጋዜጣዊ መግለጫ ተዳስሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። የኢትዮጵያ አየር መንገድና የኢንዶኔዥያው የላይን አየር መንገድ ንብረት የሆኑ ቦይንግ አውሮፕላኖች በጥቂት ጊዜያት አፍታ ተከስክሰው ከሶስት መቶ በላይ ሕይወት ቀጥፈዋል። ይህን ተከትሎ አምራች ድርጅቱ ጫናና ወቀሳ በርትቶበትም ሰንብቷል። የድርጅቱ ኃላፊ ይቅርታን ጠይቀዋል። ሀብታሙ ስዩም የይቅርታውን ይዘትና ይቅርታው በካሳ አጠያየቅ ሙግት ውስጥ ሊፈጥረው የሚችለውን ውጤት ከዓለም አቀፍ ሕግ ባለሙያ አተያይ ጋር ያሰማናል። ከመቶ ሃምሳ በላይ ሰዎችን ሕይወት የቀጠፈውን የቦይንግ ሰባት ሰላሳ ሰባት ማክስ አደጋ መንስኤን የመረምረው ቡድን የመጀመሪያ ደረጃ ግኝቱን ይፋ ካደረገ በጥቂት ሰዓታት ውስጥ የአውሮፕላኑ አምራች ድርጅት ቦይንግ ስራ አስኪያጅ ይፋዊ ይቅርታ ጠይቀዋል። ሁላችንም የዚህ ድርጅት ባልደረቦች የእኒህ ክስተቶች ትልቅ ክብደት ይሰማናል። እንደ ወጡ የቀሩ ተሳፋሪዎች ቤተሰቦችና ጓደኞችን የልብ ስብራትም ተረድተናል። በሁለቱም አደጋዎች ወቅት ምን እንደተፈጠረ የሚናገረው ሙሉ ዝርዝር በመንግሥት ባለሥልጣናት በኩል ለወደፊት ይገለጻል። ሆኖም የኢትዮጵያ አየር መንገድ በረራ ቁጥር 302 አደጋ የመጀመሪያ ደረጃ ሪፖርት በሁለቱም በረራዎች የበረራ ሂደት ማሳለጫ ስርዓት ኤምካስ በተሳሳተ አቅጣጫ በርቶ እንደነበር ተረድተናል። አምራቹ የሰራው የበረራ ቁጥጥር ስርዓት ቀደም ብለው በኢንዶኔዥያው ላይን አየር መንገድ ላይ የደረሰውን አደጋ ጨምሮ ለአደጋው አስተዋጽኦ እንዳደረገ ስራ አስኪያጁ ዴኒስ ሙለንበርግ በድርጅቱ ድረገጽ ላይ በተለቀቀ መልእክት አምነዋል። የመጀመሪያ ደረጃ የምርመራ ግኝቱ እንዲሁም የቦይንግ ድርጅት የይቅርታና ሐዘን መልእክት ከተሰማ በኋላ ከሚዘዋወሩ ጥያቄዎች አንዱ በአደጋው ቤተሰቦቻቸውን ያጦ ወገኖች የካሳ ጥያቄ በምን መልኩ ይስተናግዳል የሚል ነው። የትራንስፖርት ሚኒስትር ዳግማዊት ሞገስ በትናንትናው ዕለት ጉዳዩ የጠቅላይ አቃቢ ሕግ ድርሻ እንደሆነ ጠቆም አድርገው አልፈዋል። የዓለም አቀፍ ግብይትና በይነ ሀገራት ሕግ ምሁር የሆኑትን ከአንድ በላይ የሆኑ ሀገራትን በሚመለከቱ የፍርድ ቤት ሙግቶች ላይ ተሳታፊ የሆኑት ጠበቃ ገብረ አምላክ ገብረ ጊዮርጊስ ግን ጠቅላይ አቃቤ ህግ በራስ ተነሳሽነት በጉዳዩ ላይ ለመሳተፍ ካለፈቀደ በቀር ጉዳዩ በግልና በቡድን በሚቀርቡ የካሳ አቤቱታዎች የሚከፈት እንደሆነ ይናገራሉ። የኢትዮጵያ አየር መንገድ ፓብሊክ ኢንተርፕራይዝ ነው። የኢትዮጵያ የመንግስት የልማት ድርጅት ነው። የመንግስት የልማት ድርጅቶች ኢንተረስት በተመለከተ ደግሞ የጠቅላይ አቃቤ ህግ ኃላፊነት አለበት። የህግ ክርክሮችን አድቫይዝ የማድረግ የመምራት ወክሎ የመከራከርም ጭምር ጠቅላይ አቃቤ ህግ በህግ የተሰጠው ኃላፊነት አለ። ስለዚህ ያንን ሊሆን ይችላል ሪፈር እያደረጉ ያሉት። የኢትዮጵያ አየር መንገድ ራሱ ተጎጂም ስለሆነ አንዳንድ ከሳሾች ደግሞ በቀጥታ ኢትዮጵያ አየር መንገድንም ጨምሮ ስለሚከሱና እሱን ዲፌንድ አድርጎ ጉዳዩን ወደ ቦይንግ መውሰድና እሱም ደግሞ አውሮፕላኑ በደረሰበት ጉዳት አውሮፕላኑ ላይ በደረሰው ጉዳት ለአውሮፕላኑ ካሳ ለደረሰበት እንደ መስሪያ ቤት ደግሞ ለደረሰበት ዲስትረስ ለመሳሰሉት ለሚጠይቀው ካሳ ጠቅላይ አቃቤ ህግ ያው ኃላፊነት አለበት ቀጥተኛ የሆነ ኃላፊነት አለበት ማለት ነው። የግለሰቦችን በተመለከተ ግን እንግዲህ አንዳንድ ጊዜ በህጋችን አቃቤ ህግ በሀገራችን ውስጥ በፍታብሔር ጉዳዮች ተጎጂዎችን፣ አቅም የሌለውን ሰው ወዘተ የማገዝ የህግ ኃላፊነት አለበት ከዛ አኳያ ምናልባት በማስተባበር በመሳሰሉት በደጋፊነት በበጎ ፈቃደኝነት እንደዚህ የተጎዱትን ዜጎች ቤተሰቦቻቸውን አሰባስበው መብታችሁ ይሄ ነው ብሎ አሳውቆ ወደ የመምራት ኃላፊነት ሊኖር ሊወስድ ይችላል ራሱ በፈቃደኝነት። ከዚያ አልፎ በህግ ግን የመወከል ግዴታ የህግ ግዴታ ግን የለበትም። ጉዳዩ አደጋው የደረሰባትና የአውሮፕላኑ ባለንብረት የሆነችው ኢትዮጵያን ተሳፋሪዎቹ የመጡባቸው ከሰላሳ በላይ የሆኑ ሀገራትን በአንድም ሆነ በሌላ የሚነካ መሆኑን ጠበቃ ገብረ አምላክ ነግረውናል። ይሄ ከሆነ ዘንድ ይህን ጉዳይ የሚያየው ፍርድ ቤት የትኛው ነው ብለን ጠይቀናል። ለጉዳዩ በጣም ቅርበት ያላቸው ሀገሮች ሁለት ናቸው። አንዷ ኢትዮጵያ ነች። ምክንያቱም አደጋው ኢትዮጵያ ላይ ስለደረሰ ማስረጃ ከማሰባሰብ ከመሳሰሉት ለጉዳዩ ቅርበት ያላት ኢትዮጵያ ነች። በሁለተኛ ደረጃ እንደገና አውሮፕላኑን ያመረተው ሀገር አሜሪካ ስለሆነ የቦይንግ ሄድኳርተርስ እዛ ስለሆነ የተጠያቂው ሀገር ደግሞ አሜሪካ አለ። ስለዚህ ዋና የክርክሩ ቦታዎች የሚሆኑት እነዚህ ናቸው። ነገር ግን ኢትዮጵያ አየር መንገድ አጓጓዥ እንጂ እሱ የሚጠይቀውም ነገር ዞሮ ዞሮ ወደ ቦይንግ መሄዱ ስለማይቀር በዚህ ጉዳይ የመጨረሻ ኃላፊነት ወይ አልቲሜት ላያቢሊቲ ያለበት ቦይንግ ስለሆነ ክርክሩ በብዛት የሚደረገው በአሜሪካ ሀገር ይሆናል፣ የቦይንግ መስሪያ ቤት ባለበት ማለት ነው። ይሄ የሚሆንበት ምክንያት አንድ የድርጅቱ መስሪያ ቤት እዛ ስለሆነ ለፕሮዳክት ላያቢሊቲ ተጠያቂ ስለሚሆን ኦልሬዲ ፍርድ ቤት ጉዳይን ለማቅረብ ይሄ ሎከስታንዲ ወይም ጁሪስዲክሽን የአሜሪካ ፍርድ ቤቶች ይኖራቸዋል። ጁሪስዲክሽን የአሜሪካ ፍርድ ቤቶች ይኖራቸዋል። በሁለተኛ ደረጃ እንደገና በካሳ አከፋፈል ከየትኛውም አለም በተሻለ የአሜሪካ ህዝብ ለተጎጆ የአሜሪካ ህግ ለተጎጂዎች የተሻለ ካሳ ስለሚከፍል ለተከራካሪ ወገኖች የተሻለው የሚሆነው የአሜሪካ ህግና የአሜሪካ የህግ ስርዓት ነው። ከወደ ኬንያና ሩዋንዳ የሆኑ የተሳፋሪዎች ቤተሰቦች ከሰሞኑ አሜሪካ ላይ የካሳ ጥያቄ ማቅረባቸውን የተለያዩ መገናኛ ብዙሀን አሰምተዋል። ሁሉም የተሳፋሪ ቤተሰቦች ግን ዩኤስ አሜሪካ ድረስ ዘልቀው ለመሟገት ለዓለም አቀፍ ጉዳዮች ጥብቅና የሚቆሙ ጠበቆችን ለመቅጠር የኢኮኖሚ አቅማቸው አይፈቅድ ይሆናል። የወጪ ጉዳይና የአቅም ጉዳይ ያልከው በተመለከተ እውነት ነው። በተለይ እንደ አሜሪካ ባሉ ሀገሮች የህግ ክርክር ሲደረግ በጣም ከፍተኛ የሆነ ገንዘብ ወጪ ይደረግበታል። ኢቨን ክርክሩን ለማስኬድ ማለት ነው። የጠበቆች ክፍያ በጣም ከፍተኛ ነው። በሰዓት ነው የሚሰላው ባለ ኤክስፐርቶች በጉዳዩ ላይ ምስክር የሆኑ ሰዎች እየተከፈላቸው ነው የሚመጡት። ወደዛ መሄድ ሊያስፈልግ ይችላል። የአውሮፕላን የሆቴል ወጪ ራሱ ቀላል አይሆንም። ስለዚህ እውነት ነው ወጪን ያስከትላል። ነገር ግን አሁን እንደዚህ አይነት ትልቅ ክርክር በሚደረግበት ጊዜ በተለይ በምዕራቡ ዓለም የኮንቲንጀንሲ አሬንጅመንት ይባላል ከተሳካ የሚከፈል ሲሳካ ካሳው ሲከፈል የሚከፈል ክፍያ ከዛ መካፈል ማለት ነው የተወሰነ ፐርሰንቴጅ እንግዲህ እነዚህ ህግ ፈርሞቹ የሚያስፈልገውን ወጪ በሙሉ ይሸፍናሉ የጠበቃቸውንም ለክርክሩ የሚያስፈልገውንም የመሳሰሉትም ክርክሩ ሲያልቅ ደግሞ ሲያልቅ እና ገንዘቡ ካሳው ሲወሰን ከካሳው መጠን ላይ የተወሰነ ፐርሰንት እነሱ ወስደው በስምምነቱ መሰረት ለተጎጂዎቹ ቤተሰቦች ደግሞ ገንዘቡን ይሰጧቸዋል ማለት ነው። ትናንት አመሻሽ ላይ የተሰማው የቦይንግ ድርጅት ይቅርታ መጠየቅና ኃላፊነት የመውሰድ አዝማሚያ በፍርድ ሂደቱ ላይ የተለየ ውጤት ሊያስከትል እንደሚችል ጠበቃ ገብረ አምላክ አክለው ነግረውናል። በተለይ ደግሞ ሙግቱን ወደ ድርድር የመቀየር አዝማሚያን ያሳያልና እኔ በጣም ከፍተኛ ነው ብዬ ነው የማስበው። ወደዛም ልመጣ ነበረ። እኔ አሁን ከቦይንግ ጋር የሚደረግ ክርክር በፉል ትራያል በፍርድ ቤት የሚደረግ አይመስለኝም በሴትልመንት የሚያልቅ ይመስለኛል። በቃ ዞሮ ዞሮ ተረጋግጧል በኤክስፐርቶች አክቹዋሊ። ጉዳዩ ወደ ኢትዮጵያ ምናምን የሚመጣበትም አቅተዋል። ቅድም ያልኩት አደጋው የደረሰበት ምክንያት ኢትዮጵያ ከሆነ ኢትዮጵያ ሊሆን ይችላል ያልነው የማስረጃ ጉዳይ አሁን ኦልሞስት አልቋል። በዚህ በብላክ ቦክሱም በሙሉም በምኑም የተገጠመለት ይሄ ኤምካስ የሚባለው ቴክኖሎጂ እሱ ነው መነሻው ተብሎ ጉግል ማን ነው ቦይንግም አድሚት አድርገዋል ጥፋቱን። ስለዚህ ከዚህ በኋላ ቦይንግ ፍርድ ቤት ሄዶ የሚከራከርበት ምክንያት አለ ብዬም አላስብም። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩ። ኔፕሲ ሀስል ወይም ኤርምያስ አስግዶም ከሙዚቃ ሙያውም በላይ ተግባሩ በሕይወታቸው ላይ ከፍተኛ ተጽዕኖ እንዳሳደረባቸው ዋሽንግተን ዲሲ ውስጥ በተዘጋጀ የሻማ መብራት ስነ ስርዓት ላይ የታደሙ ወጣቶች ተናገሩ። ባለፈው ሳምንት እሁድ ሎስ አንጀለስ ውስጥ በስድስት ጥይት የተገደለው ኤርትራ አሜሪካዊው የሙዚቃ ሰው ኒፕሲ ሀስል በወጣትነቱ ያከናውኑ በጎ ተግባር በሚሊዮን ወጣቶች ልብ ውስጥ መልካም ነገር ማሳደሩን በመግለጽ እማኝነታቸውን ሰጥተውለታል። ሰው ከመሆን ውጪ ያሉት ነገሮች ሁሉ ለእርሱ ቦታ አልነበራቸውም ብለዋል። ትናም ምሽት ዋሽንግተን ዲሲ ማልኮልም ኤክስ መናፈሻ ውስጥ የተከናወነውን የሻማ ማብራት ስነ ስርዓት የተከታተለችው ጽዮን ግርማ ተከታዩን ዘገባ አጠናቅራለች። በመድረክ ስሙ ኒፕሲ ሀስል በሚል የሚጠራው ኤርትራ አሜሪካዊው የሙዚቃ ሰው ኤርሚያስ አስገዶም በሰው እጅ ነፍሱ እንዳለፈ የሎስ አንጀለስ ፖሊስ ካስታወቀበት እሁድ እለት አንስቶ በተለያዩ የአሜሪካ ከተሞች ለእርሱ መታሰቢያ የሚሆኑ የሻማ ማብራት ስነስርዓት እያከናወኑ ይገኛሉ። ሚሊዮኖች አደባባይ ለሐዘን ወጥተዋል። ትላንት ምሽት ዋሽንግተን ዲሲ በሚገኘው ማልኮም ኤክስ መናፈሻ በተከናወነው ስነ ስርዓት ላይም ብዙ ቁጥር ያላቸው ወጣቶች በቦታው ተገኝተው አስታውሰውታል። በዩናይትድ ስቴትስ የመጀመሪያ ትውልድ የሆኑ የአፍሪካውያን ልጆች በተለይም የዘር ግንዳቸው ከኤርትራና ከኢትዮጵያ የሆኑ በስራው ብዙ አስተምሮናል ብለዋል። ረዴት በፍቃዱ ከነዚህ ውስጥ አንዷ ነች። ለእኛ እድሜ ያሉት በተለይ ልጆች በጣም ኢምፓክት ስለነበረው ጥሩ ኢምፓክት እሱን ለማሳደግ ና ለማበረታታት ብለን ነው። ማራቶን ብሎ ብዙ ጊዜ ሃሽታግ ያደርጉታል። እና ለዛ ምክንያት ብዙ ጊዜ እንደዚያ ነገር ሲከሰት ለትንሽ ጊዜ ብቻ ይለቀስና ይወራና አይቀጥልም። ለብዙ ጊዜ የእኛ ምልክታችን ረዴት እንደምትለው ኔፕሲ ከታወቀበት የራፕ ሙዚቃ ስራው በላይ ትልቁን ዋጋ የምትሰጠው በሚኖርበት አካባቢ አብረውት ላደጉት ጓደኞቹና ማህበረሰቡ ላበረከተው በጎ አስተዋጽኦ ነው። በተጨማሪም የእርሱን ስራ ከማህበራዊ ሚዲያ ለሚከታተሉ ሁሉ የሚያደርጋቸው አነቃቂ ንግግሮችና ለእነዚህ ንግግሮቹ የሚሆኑ ተግባሮቹን ስለሚያከናውን አሁን ላለው ትውልድ ምሳሌ ነበር ትላለች ይህንንም ሁሉም ከቤተሰብ ጀምሮ ሊከተለው ይገባል ባይነች። እኔ ብዙም ራፑን አላዳምጥም ነበረ። አዳምጣለሁ ግን ከመጀመሪያው ጀምሮ እንደታወቀ ጊዜ አዳምጫው አላውቅም ነበረ። በደንብ የሚታወቁት ዘፈኖች ብቻ ነበረ የማዳምጠው በዛ በዛ ላይ ኤርትራዊ ስለሆነ ራሱ ስትል ሴም ብላድ ብዬ በደንብ ከታተለው ነበረ። ሶሻል ሚዲያ ላይ ምናም በጣም ይወጣል። በሀበሻነታችን እና ብዙ ነገሮች የሚያደርገውን የሚያሳልፈውን ነገር ተከታትለናል። ጥሩ ነገር ለብላክ ኮሚኒቲ የሚያደርገውን፣ ለባክን ኤርትሪያ በሀበሻነታችን የሚያደርገውን ነገር እና ጥሩ ነገር እየሰራ ነበረ። ስለዚህ በዛ በደንብ ከታተለው ነበረ ረዴት ቤተሰቦቿ ኢትዮጵያውያን ናቸው እንደተናገረችው የኔፕሲ በአባቱ ኤርትራዊ በመሆኑ በደም አንድ ነን የሚል ስሜት ስለነበረኝ እከታተለው ነበር። ከዛ በተጨማሪ ደግሞ ለጥቁር አሜሪካውያን የሚያደርገው እንደዚሁም ወደ ኤርትራ ተመልሶ ልጆችን ለመርዳት በሚያደርገው አስተዋጽኦ በጣም ደስተኛ ነበርኩኝ። ሙዚቃውን በማዳመጥ የእሱ ተከታይ ባልሆን እንኳን በማህበራዊ ሚዲያ በሚያደርገውና ለመገናኛ ብዙሃን በሚሰጣቸው አስተያየቶች እከተለው ነበረ። በሕይወቱ በማለፉ ባዝንም ይህንን ለማስቀጠል ደግሞ እያንዳንዱ ከቤተሰቦች፣ ከአባት፣ ከእናት ጀምሮ ምሳሌ አራያ ሊሆኑን ይገባል ብላለች። የአይኔና ሱራፌል የተባሉ ሌሎች ወጣቶች እነርሱ የሀበሻ ማህበረሰብ የሚሉት ኤርትራና ኢትዮጵያውያን ማህበረሰብ ትክክለኛ ነገር እንዲያደርጉ ሲመክር ቆይቷል ሲሉ በበጎ ያስታውሱታል። እኔ በስራው ነው ሞር ያደነኩት። ሙዚቃውን በደንብ አላውቅም። በደንብ ላለ ግን ሞር እያደነኩት በስራው ነው በስራው ነው ያወቅኩትና በሀበሻው ነው ራሱ መሆኑን ያወቅኩትና እንደዛ ደስ ብሎኛ እያደረገውን ነገር

የሙዚቃው አድናቂዎቹ አይደለንም፣ ምክንያቱም ሁሉንም ሙዚቃዎች አንሰማቸውም። ነገር ግን በጎ ተግባሩ ለማህበረሰቡ የሚያደርገው አስተዋጽኦ እንድንከተለው አድርጎናል ይላሉ። ሌላዋ ሲትራ ከሊፋ የለውጥ አራማጅ ነው። ይህን የለውጥ አራማጅነቱን የምትመዝንበት ኢትዮጵያዊ፣ ኤርትራዊ፣ አፍሪካዊ አሜሪካዊ አይልም። ለሱ ሰው ሁሉም እኩል ነው ሰው ነው። ስለዚህ ነው የምከተለው። አሁን የእሱን መንገድ ለመከተል ደግሞ እኛም ሰው ሁሉ ሰው ነው ብለን እንድናምን ይገባል ትላለች። መከፋፈል በጣም በጣም የማይሆነውና በጣም መጥፎ ነገር ነው ቢካዝ ኤርትራዊ እንሁን ኢትዮጵያዊ እንሁን አኒ ኢስተርን፣ ዌስተርን፣ ኖርት፣ ሳውዝ እንሁን ቱቢ ኦነስት ሰው ሰው ነው። ከአንድ መሬት ነው የተፈጠር ነው። ሞታችን አንድ ነው። እነዚህ አማርኛና እንግሊዝኛ እየቀላቀሉ የሚናገሩ ወጣቶች ሰው ሰው ነው። በመከፋፈል ላይ ከምናተኩር ይልቅ ለምን ወደ ኋላ ተመልሰን ማህበረሰባችንን አንረዳም? ማህበረሰባችንን አናግዝም? ይላሉ። ይህን ደግሞ ያገኘ ነው ከኒፕሲ ሀስል ነው ይላሉ። ከ ሰላሳ ሶስት ዓመታት በፊት በሎስ አንጀለስ ከተማ የተወለደው ኤርሚያስ ለግራሚ እጩነት ባበቃው የራፕ የሙዚቃ ስልት እንዲሁም ለማህበረሰቡ ጠቀሜታ ባላቸው የበጎ አድራጎትና የንግድ እንቅስቃሴዎች ይታወቃል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ወደ ተከታዩ ዘገባችን እንለፍ። አሜሪካ የኢትዮጵያን የጤና ዘርፍ ለማገዝ ከከፈተቻቸው መርሃ ግብሮች አንዱ የሆነው የሰው ሀብት ልማት በጤናው ዘርፍ መርሃ ግብር ከሰባት ዓመታት በኋላ በዚህ ዓመት ይጠናቀቃል። መለስካቸው አመሀ በታደመበት የመርሃ ግብሩን መጠናቀቅ በማስመልከት በተሰናዳ ስነ ስርዓት ላይ መርሃ ግብሩ ያስገኛቸው ስኬቶች ተዘክረዋል። ከስኬቶቹ መካከል አንዱ ከ50 ሺህ በላይ የጤና ባለሙያዎች እንዲሰለጥኑ ማደረጉ ነው። በዩናይትድ ስቴትስ ዓለም አቀፍ ተራድኦ ዩኤስአይዲ በኢትዮጵያ ኃላፊ ሌስሊ ሪድ የመርሃ ግብሩ ፋይዳ ላቅ ያለ እንደሆነ የማይለካ ነው ይላሉ። ለጠንካራ የጤና አገልግሎት ስርዓት የበቃ የሰው ኃይል ለመገንባት መዋለነዋይን ማፍሰስ በሚለኩ አዎንታዊ ውጤቶች ይገለጻል። ሃምሳ ሺህ ብቃት ያላቸውን የጤና ባለሙያዎች ማፍራት ለዚህ አንዱ ምሳሌ ነው። ከዚህም በላይ በቁጥር ወይም በሌላ መለኪያ ሊገለጹ በማይቻሉ አዎንታዊ ውጤቶችም የሚታዩ ይሆናሉ። ለምሳሌ በተዋጣለት እንክብካቤ በሙሉ ጥንት በሙሉ ጤንነት የተወለደ ልጃቸውን ለመጀመሪያ ጊዜ በአይናቸው የሚያዩ ወላጆች የሚሰማቸውን ደስታ ማን ሊለካው ይችላል? የፕሮጀክቱ ዲሬክተር ዶክተር ዳምጠው ወለማርያም በበኩላቸው ለቪኦኤ በሰጡት ቃለ ምልልስ እንደሚያብራሩት ፕሮጀክቱ አራት ቁልፍ ዓላማዎችን ይዞ ሲሰራ ቆይተዋል። ከእነዚህም መካከል አንዱ የአመራር አቅምን ማጎልበት መሆኑንና ከፌዴራል ጤና ጥበቃ ጀምሮ እስከ ወረዳ ድረስ የሚገኘውን አመራር በእውቀትና በክህሎት ማብቃት ነው ብለዋል። የጤና ባለሙያን ቁጥር ጥራትን ሳይዘነጉ ከፍ ማድረግ ደግሞ ሌላው ዓላማ ነው ይላሉ ዶክተር ዳምጠው ወልደ ማርያም አጥጋቢ አገልግሎት ለመስጠት አንድ ሺህ ህዝብ ባለበት አገር ሁለት ነጥብ ሶስት ዶክተሮች፣ ነርሶችና ሚድዋይፎች ያስፈልጋሉ። የሚል ትክክለኛ ሲሆን ሚድዋይፍ ነው ትተነዋል። እና ሁለት ነጥብ ሶስት ለአንድ ሺህ ህዝብ ያስፈልጋል። ይህም የሳብ ሳህራን አፍሪካ ስታንዳርድ ነው። የእኛ አገር ስታትስቲክ ደግሞ እዚያ ለመድረስ ገና ገና በጣም ብዙ ርቀት ይቀረናል። ስለዚህ በዚህ ፕሮጀክት የጤና ባለሙያውን በተለይም የሚድዋይፎችን የአንስቴትስቶችን፣ የሄልዝ ኤክስቴንሽን ወርከሮችን እና ስፔሻላይዝድ ነርሶች እና የሌሎችንም ቁጥር መጨመር ነው። ወደ 38390 የጤና ባለሙያ ቁጥር ለመጨመር ታቅዶ ወደ 490 የጤና ባለሙያ እንድመረቅ ተችሏል። በሰባት ዓመት ይሄ እጅግ በጣም ትልቅ ትልቅ ግኝት ነው። የተገኘው ውጤት የሚመሰገን ቢሆንም የጤናው ዘርፍ ከሚፈልገው የባለሙያ ቁጥርና ጥራት አኳያ ግን አሁንም በእጅጉ ብርቱና ብዙ ስራ እንደሚጠይቅ ዶክተር ዳምጠው ያብራራሉ። የጤና ባለሙያ ቁጥር ጨምሯል። ለኢትዮጵያ በቂ ነው በቂ አይደለም? በምንም የክትባት መርሃ ግብር በተሳካ ሁኔታ ለመስጠት አንድ ሺህ ህዝብ ካለ ሁለት ነጥብ ሶስት ዶክተር ነርሶች፣ ሜድባቦች ያስፈልጋሉ። እኛ አሁን ዜሮ ነጥብ ስምንት ላይ ነው ያለን ይሄ እንግዲህ ደግሞ የቆየ ሪኮሜንዴሽን ነው የነበረው የዓለም ጤና ጥበቃ ድርጅት። አሁን የኤስዲጂ ኢራ ስለሆነ የሳስቴይነብል ዴቨሎፕመንት ጎል አይ መኖር ያለበት የሰው የባለሙያ ቁጥር ከሁለት ነጥብ ሦስት ወደ አራት ነጥብ አራት አምስት ከፍ ብል አጥጋቢ የጤና አገልግሎት መስጠት ይቻላል የሚል እምነት ስላለ፣ ስለዚህ የጤና ባለሙያ ቁጥር እንዲጨምር መንግስት በጣም መስራት ይኖርበታል። አጋር ድርጅቶች ላይክ ባይላተራል መልቲላተራል፣ ሌሎችም መደገፍ ይኖርባቸዋል። የዚህ ፕሮጀክት እድሜ በዚህ ቢጠናቀቅም በተለያየ መልኩና የጊዜ ሰሌዳ የሚቀጥል መሆኑ ታውቋል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ባወጣው መግለጫ ዩኤስ አሜሪካ በጤናው ዘርፍ ለኢትዮጵያ ከፍተኛውን ድጋፍ የምትሰጥ አገር ናት ብሏል። ላለፉት አምስት ዓመታት ለልማትና ለሰብአዊ እርዳታ አራት ቢሊዮን የአሜሪካ ዶላር ድጋፍ መስጠቷን መግለጫው ይፋ አድርጓል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። እኔ ያንተው፣ ሰምና ወርቅ ያንተው፣ ቅኝት ያንተው ድሃ እህ በል ያንተ ልጅ ወዝ መስታወቴ በላል በልሃ ምንጮች እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ የአምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ። በሰላም በጤና ያገናኛል። ስናስተናግዳችሁ ያመሸነው ጽዮን ግርማና ሀብታሙ ስዩም ነበር። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበሩ። ጉዟችሁ የሰመረ ይሁን እያልን በጀመርነው ሙዚቃ እንሰናበታለን። መልካም ምሽት። በነገ ጉዞ እንገናኝ።

ይከበራል እንጂ እንደምን ይረሳል። መልእክት ዮሐንስም እትያባይ ተባይ እያልኳ እትያባይ ገረመኝ ማተቧን ሳጣ አንገት በላይ እትያባይ ተባይ ምን እትግሻባይ ምናሳስባት ሆን